ከተለያዩ የሀገሪቱ አካባቢዎች የተፈናቀሉ ቁጥራቸው ወደ አንድ ሚሊዮን የሚጠጋ ዜጎች ወደ የቀያቸው መመለሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። መንግስት ተፈናቃዮቹን መመለስ የጀመረው በቀድሞ የመኖሪያ አካባቢዎቻቸው ያለው የጸጥታ ሁኔታ የተሻለ በመሆኑን ወይም የነበረው የጸጥታ ስጋት ስለ መቀረፉ እርግጠኛ በመሆኑ ነው ሲሉ የጠቅላይ ሚኒስትሩ ጽሕፈት ቤት ቃል አቀባይ ቢል ለኔ ስዩም ተናግረዋል። ተዘግተው ከቆዩ በኋላ ስለ ተከፈቱት የኢትዮጵያና የኤርትራ የድንበር ኬላዎች በሁለቱ ሀገሮች መካከል ንግግር እየተደረገ መሆኑንም ቃል አቀባዩዋ ጠቅሰዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ከተለያዩ የአገሪቱ አካባቢዎች የተፈናቀሉ ዜጎች ጉዳይ ከጠቅላይ ሚኒስትር አብይ አህመድ ዋነኛ ፈተናዎች አንዱ ሆኖ ቆይቷል። በእርግጥ አብዛኛዎቹ እሳቸው ወደ ስልጣን ከመምጣታቸው በፊት የተፈናቀሉ መሆናቸውን መረጃዎች አመለክታሉ። የጸጥታውን ሁኔታ ማሻሻልና እነዚህን ዜጎችም ወደ ቀያቸው የመመለሱ ኃላፊነት ግን እነሆ በእርሳቸው ላይ ወድቋል። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ዛሬ ለጋዜጠኞች እንዳሉት ታዲያ የኢትዮጵያው መሪና መንግስታቸው እነዚህን ዜጎች ወደ ቀያቸው መመለስ ጀምረዋል። በመላ አገሪቱ በግጭት ምክንያት ከተፈናቀሉት 2.3 ሚሊዮን ዜጎች እስከ ሚያዝያ 29 2011 ድረስ 875000 ዜጎች መመለሳቸውን የጠቀሱት እነዚህ ዜጎች የተሰደዱት የተፈናቀሉት ግጭትን፣ የጸጥታ ችግርን ተከትሎ ነው። ቢለኔ ስዩም ዛሬ ለጋዜጠኞች እንዳሉት ታዲያ መንግስት ዜጎችን ወደ ቀያቸው መመለስ የጀመረው ያ የጸጥታ ችግር መቀረፉን በማረጋገጡ ነው። መንግስት ዜጎች ወደ ቀያቸው መመለስ እንዳለባቸው የሚሰራው በሙሉ የራስ መተማመን ነው። ምክንያቱም የመንግስት ዋነኛ ኃላፊነት የዜጎቹን ደህንነት መጠበቅ ነው። ለአደጋ ለሚያጋልጣቸው ሁኔታ ሊዳርጋቸው አይችልም። ልንረዳው የሚገባን አንድ ነገር ግን ደህንነት ያለመሰማት ጉዳይ አንዳንዴ ከስነ ልቦና ጋር የተያያዘ ነው። ሰላምም ከስነ ልቦና ጋር የተያያዘ ነው። ስለዚህ ለሰላምና ጸጥታ ፈተና የሆኑ በየአካባቢው ያሉ መዋቅሪያዊ ችግሮችን ለመፍታት ጥረት እየተደረገ ባለበት ሁኔታም ሰዎች በስማ በለው መረጃ ፍርሃት እንዳይገባቸው ማድረግም አስፈላጊ ነው። እናም ዜጎችን ወደ ቀያቸው የመመለሱ ጥረት የሥነ ልቦና ምክርንም የሚመለከት ነው። ይኖሩበት ከነበረው አካባቢ ጋር በተያያዘ ሊከሰትባቸው የሚችለው ማንኛውም ፍርሃት ወይም ስጋት ለመመለስ እንቅፋት እንዳይሆንባቸው የሚያስችል አስፈላጊ ዝግጅት ማድረጋቸውንም ማረጋገጥ ነው ያሉት። የዜጎችን መፈናቀል ለተለያዩ አጀንዳዎቻቸው ማስፈጸሚያ ለመዋል የሚፈልጉ አካላት መኖራቸውንም ቃል አቀባይዋ ጠቁመዋል። እሳቸው እንዳሉት እነዚህ አካላት ዜጎች ወደ ቀያቸው እንዲመለሱ አይፈልጉም። ይህ ደግሞ እያጋጠሙ ካሉ ፈተናዎች አንዱ መሆኑን ጠቁመዋል። በኢትዮጵያ የተለያዩ አካባቢዎች ያጋጠሙ ግጭቶች፣ ግድያዎችና ሌሎች የጸጥታ ችግሮችን በዛሬው ጋዜጣ መግለጫ ተነስተዋል። በተለያዩ የአገሪቱ አካባቢዎች የሚያጋጥሙ ግድያዎችና ግጭቶች የተቀናጁና በአንድ አካል የሚመሩ ስለመሆናቸው የተጠየቁት ቃል አቀባይዋ ተከታዩን መልሰዋል። መንግስት አጥፊዎች መኖራቸውን ይገነዘባል። እነዚህ አጥፊዎች በጋራ የሚሰሩ ሊሆኑ ይችላሉ፣ በተናጥል የሚሰሩም ሊሆኑ ይችላሉ። ነገር ግን ይህ ህዝቡ ወይም ኢትዮጵያውያን ዜጎች በኢትዮጵያ ዲሞክራሲ ለማምጣት ያላቸው ምርጫ ወይም ፍላጎት ለአንዳንድ ሰዎች ስጋት የመሆኑ ነጸብራቅ ነው። እናም ይህንን የለውጥ ጊዜ ለማምጣት የጠፋውን ህይወት፣ የተደረገውን ጥረት ከተመለከትን ይህንን ለውጥ ላለመቀበል እየተሰጠ ያለ አሉታዊ ምላሽ ወይም ያጸፋ መልስም ሊሆን ይችላል። ነገር ግን ይህ አስተዳደር እያጠናከራቸው እየተንከባከባቸውና ኢትዮጵያውያንን እንዲሳተፉበት እየፈለጋቸው ያሉት የዲሞክራሲ መርሆች ብዙ መስዋዕትነት ተከፍሎና ብዙ ጥረት ተደርጎ የመጡ ናቸው። ስለዚህ ይህ ለውጥ የሚቀጥል ይሆናል። በተቀናጀ ሁኔታም ሆነ በተናጥል እየሰሩ ያሉ አጥፊዎችን በተመለከተ ግን የጊዜ ጉዳይ ነው የሚሆነው። መንግስት ለህግ የበላይነት ባለው ቁርጠኝነት ምክንያት በቁጥጥር ስር ይውላሉ፣ ለፍርድም ይቀርባሉ ነው ያሉት። ሰሞኑን ክስ የተመሰረተባቸውን የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በተመለከተ ለተነሳ ጥያቄም ምላሽ ሰጥተዋል። ቃል አቀባይዋ እሳቸውንም ሆነ ሌሎች በፍርድ ቤት የሚፈለጉ ሰዎችን ለመያዝ ማንኛውም ጥረት እንደሚደረግ ነው የተናገሩት። በቅርቡ በሁሉም አቅጣጫ የተዘጋውን የኢትዮ ኤርትራ ድንበር በተመለከተም የሁለቱ አገራት የልኡካን ቡድኖች እየተነጋገሩ መሆኑን ገልጸዋል። ቃል አቀባይዋ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ርዕሰ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ